ትንሿን አውዚያ በፍጥነት ወደ መሬት ወደቀች። ቀዩ የራስ መሸፈኛዋ በአዋራማው መሬት ላይ ያንጸባርቃል። በስደተኞቹ መጠለያ ጣቢያ ጎልቶ የሚታየው ቀለም ነው። የምትኖርበት ስፍራ ጭቃማ ነው። ትውስተዋ ይሄ ነው። ተኩሱና ፍንዳታውን አስታውሳለሁ። አንድ እጅግ ብሩህና ከፍተኛ ፍንዳታ እንደውም በእኛ አትክልት ስፍራ ደርሷል። የጀርመን ወታደሮች የጦር ሰፈር ይገኝበት በነበረው ሰሜን አፍጋኒስታን ኩንዱስ ውስጥ የተካሄደው ውጊያ አባትና ጓደኛዋ የነበረችውን ያጎቷን ልጅ ነጥቋታል። የአስር ዓመቷ ናውዚያ ቀጠለች። ቤቴ በተለይ ደግሞ ጓደኞቼ ናፍቁኛል። ናውዚያ ከእናቷና ከስምንት ወንድም እህቶቿ ጋር ከኩንዱስ ነው ወደ ዋና ከተማዋ ካቡል የተፈናቀሉት። የነበረችውን አነስተኛ የእርሻ ቦታ፣ ከብቶችና ሰብል ትቶ የተሰደደው ይህ ቤተሰብ ከካቡል በስተምስራቅ ወጣ ብሎ በሚገኝ አካባቢ በሰራው የጭቃ ጎጆ ውስጥ ተጠልሎ ይገኛል። በዚህ ስፍራ ከኩንዱስ ክፍለ ሀገር በጦርነት ምክንያት የተሰደደ ሀምሳ የሚሆን ቤተሰብ ሰፍሯል። እናም አዲሱ የስደተኞች መጠለያ በሰማይ ጠቀስ ፎቆች አቅራቢያ በጭቃማ ስፍራ ጎልቶ ይታያል። ከበርካቶቹም አንዱ መሆኑ ነው። በመጠለያው የሚገኙት ሰዎች ራሳቸውን መርዳት ይጠበቅባቸዋል። ናውዚያና እህት ወንድሞቿ ትምህርት ቤት አይሄዱም። ሴቶቹ ከእናታቸው ጋር በመሆን የሰዎችን ልብስ በማጠብ ስራ ተሰማርተዋል። ወንድሞቿ ከብቶች ይጠብቃሉ ወይም የግንባታ ስራ ባሉባቸው ስፍራዎች በቀን ሰራተኝነት ይሸቅላሉ። በሜዳችን ከጓደኞቼ ጋር ኳስ መጫወት እችል ነበር። ያ በጣም ይናፍቀኛል። የፍራፍሬ ዛፎቻችንም እንዲሁ አንድ ነገር ብቻ እመኛለሁ። ይኸውም በቶሎ ወደ ቤታችን ተመልሰን በድጋሚ ኳስ መጫወት ይህ የናውዚያ ወንድም የ13 ዓመቱ አመቱ መሐመድ አክባር። ይህን ሲናገር ታላቅ ወንድሙ አብዱል መናን ራሱን በማወዛወዝ ሀሳቡን መጋራቱን ያሳያል። አስራ አምስት አመቱ ነው። ታላቅ እንደመሆኑ በጫንቃው ላይ ካሁኑ በርካታ ኃላፊነት የተሸከመ ይመስላል። ኩንዱስ በነበሩበት ጊዜ ሶስት አመት ብቻ ነው መማር የቻለው። በመጠኑ ማንበብና መጻፍ እንደሚችልም ይናገራል። ሀሳቡ ግን ትልቅ ነው። ወደ ጀርመን ሂጄ ስራ በመስራት ለቤተሰቦቼ ገንዘብ ለማጠራቀም እፈልጋለሁ። ጉዞ አደገኛ መሆኑን አውቃለሁ። ነገር ግን የጀርመን ኑሮ እንዴት ጥሩና አስተማማኝ እንደሆነ ሰምቻለሁ። አብዱል መናን ወደ አውሮፓ ለመምጣት እንዲችል ለሕገወጥ ሰው አሸጋጋሪዎች የሚከፍለው ገንዘብ ከቤተ ዘመዶችና ከሌሎች ሰዎች ለመበደር ሞክሯል። ይህንንም ለእናቱ በመንገርም ኩንዱስ የሚገኘው መሬታቸውን እንዲሸጡም ጠይቋል። እርግጥ ነው እዚሁ ከእኛ ጋር እንዲኖር ነው የሚፈልገው። ነገር ግን የእኛ ኑሮ ምንም የማይሻሻል ከሆነ የግድ እሱን እዚሁ መያዝ አይኖርብኝም፣ እንደውም አደፋፍረዋለሁ ይላሉ። የነ ናውዚያ ናት ትልቅ ልጃቸው ወደ ጀርመን መጓዝ ከቻለም የእሳቸውም ኑሮ ይሻሻላል የሚል ተስፋ የሰነቁ ይመስላል። በአጠቃላይ አንድ ነጥብ ሁለት ሚሊዮን የአፍጋኒስታን ዜጎች በሀገራቸው ውስጥ ተሰደው ይኖራሉ። ካለፈው ዓመት ጥር ወር አንስቶ እስከ ነሐሴ ወር ማለቂያ ድረስም 250 ሺ የሚሆኑት በጦርነት ምክንያት ከመኖሪያ አካባቢያቸው ተፈናቅለዋል። በሀገራቸው ውስጥ ከተፈናቀሉት 56 በመቶ የሚሆኑትም ከኩንዱስ እንደመጡት እንደ ናውዚያ መሐመድና አብደል መናን ያሉ ልጆች ናቸው።